ትንቢተ ኤርምያስ ምዕራፍ አርባ ስምንት ስለ ሞዓብ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ናባው ጠፍታለችና ወዮላት፣ ቂርያታይም አፍራለች፣ ተይዛማለች፣ ሚስጋብ አፍራለች፣ ደንግጣማለች። ከእንግዲህም ወዲህ የሞዓብ ትምክሕት የለም። በሐሴቦን ላይ ኑ ሕዝብ እንዳትሆን እናጥፋት ብለው ክፉ ነገር አስበውባታል። መድሜን ሆይ አንቺ ደግሞ ትጠፊያለሽ፣ ሰይፍም ያሳድድሻል። መፍረስና ታላቅ ጥፋት የሚል ጩኸት ቃል ከሄሮናይም ተሰማ። ሞዓብ ጠፍታለች፣ ልጆቿም ጩኸት አሰምተዋል። በሉሂት አቀበት ልቅሶ እያለቀሱ ይወጣሉና በሆርናይምም ቍልቍለት የጥፋትንና የመባባትን ጩኸት ሰምተዋል። ሸሽታችሁ ራሳችሁን አድኑ በምድረ በዳ እንዳለ ቍጥቋጦ ሁኑ። በሥራሽና በመዝገብሽ ታምነሻልና አንቺ ደግሞ ትያዣለሽ። ካሞሽም ከካህናቱና ከአለቆቹ ጋር በአንድነት ይማረካል። እግዚአብሔር እንደ ተናገረ አጥፊ ወደ ከተማ ሁሉ ይመጣል አንዲትም ከተማ አትድንም ሸለቆውም ይጠፋል ሜዳውም ይበላሻል በራ እንድትወጣ ለሞዓብ ክንፍ ስጧል። ከተሞቿም ባድማ ወና ይሆናሉ የእግዚአብሔርን ሥራ በቸልታ የሚያደርግ ርጉም ይሁን ሰይፉንም ከደም የሚከለክል ርጉም ይሁን ሞዓብ ከታናሽነቱ ጀምሮ ቅምጥል ነበር። በአምቡላውም ላይ ዐርፎአል ከዕቃውም ወደ ዕቃ አልተገላበጠም ወደ ምርኮም አልሄደም። ስለዚህ ቃናው በእርሱ ውስጥ ቀርቷል፣ መዓዛው አልተለወጠም። ስለዚህ እነሆ የሚያገላብጡትን የምልክበት ዘመን ይመጣል ይላል እግዚአብሔር። እነርሱም ያገላብጡታል፣ ጋኖቹን ባዶ ያደርጋሉ፣ መስቴዎችንም ይሰብራሉ። የእስራኤል ቤት ይታመንባቸው ከነበረው ከቤቴል እንዳፈረ እንዲሁ ሞዓብ ከካሞሽ ያፍራል። እናንተ እኛ ኃያላን በሰልፍም ጽኑዓን ነን እንዴት ላላችሁ! ሞዓብ ፈርሶአል፣ ከተሞቹም ጠፍተዋል፣ የተመረጡትም ጕልማሶች ወደ መታረድ ወርደዋል፣ ይላል ስሙ የሠራዊት ጌታ እግዚአብሔር የሆነ ንጉሥ። የሞዓብ ጥፋት ሊመጣ ቀርበዋል። መከራውም እጅግ ይፈጥናል። በዙሪያውም ያለችሁ ሁሉ፣ ስሙንም የምታውቁ ሁሉ ብርቱ በትር የከበረው ሽመል እንዴት ተሰበረ? ብላችሁ አልቅሱለት። በዲቦን የምትኖሪ ሆይ ሞዓብን የሚያጠፋ ወጥቶብሻልና አምባሽንም ሰብሮአልና ከክብርሽ ውረጂ፣ በጥማትም ተቀመጪ። በአሮኤር የምትኖሪ ሆይ በመንገድ አጠገብ ቆመች፣ ተመልከቺ። የሸሸውንና ያመለጠችውን ምን ሆኖአል ብለች ጠይቂ። ሞዓብም ፈርሶአልና አፈረ። አልቅሱ ጩኹም፣ ሞዓብ እንደ ተዘረፈ በአርኖን አጠገብ አውሩ። በሜዳ ላይ በሆሎን በያሳ በሜፍአት ላይ በዲቦን በናባው በቤት ዲብላታይም ላይ በቂራይ ታይም በቤት ጋሙል በቤት ምአን ላይ በቅርዮት በባሶራ በሞዓብ ምድር ከተሞች ሁሉ ቅርብና ሩቅ በሆኑ ላይ ፍርድ መጥተዋል። የሞዓብ ቀንድ ተቈረጠ፣ ክንዱም ተሰበረ፣ ይላል እግዚአብሔር። በእግዚአብሔር ላይ ኮርተዋልና አስክሩት ሞዓብም በትፋቱ ላይ ይንከባለላል፣ ደግሞም መሳቂያ ይሆናል። እስራኤል ለአንተ መሳቂያ አልሆነምን ወይስ በሌቦች መካከል ተገኝተዋልን? ስለ እርሱ በተናገርህ ጊዜ ራስህን ትነቀንቃለህ። እናንተ በሞዓብ የምትኖሩ ሆይ ከተሞችን ትታችሁ በዓለት ውስጥ ተቀመጡ፣ በገደል አፋፍም ቤትዋን እንደምትሠራ እንደ ርግብ ሁኑ። እጅግ እንደ ታበየ ስለ ሞዓብ ትዕቢት፣ ስለ ትምክህቱም፣ ስለ ኵራቱም፣ ስለ መጓደዱም፣ ስለ ልቡም ትዕቢት ሰምተናል። ቊጣው ምንም እንደሆነ ዐውቃለሁ አውቃለሁ፣ ይላል እግዚአብሔር፣ ፉከራው ምንም አልሠራም። ስለዚህ ለሞዓብ አለቅሳለሁ፣ ለሞዓብም ሁሉ እጮኻለሁ። ለቂርሔሬስ ሰዎች አለቅሳለሁ። አንቺ የሴባማ ወይን ሆይ ከኢያዜር ልቅሶ ይልቅ ለአንቺ አለቅሳለሁ። ቅርንጫፎችሽ ባሕርን ተሻግረዋል፣ ወደ ኢዝሬም ባሕር ደርሰዋል። አጥፊው በሰብልሽና በወይንሽ ላይ መጥተዋል። ሐሴትና ደስታ ከፍሬያማው እርሻና ከሞዓብ ምድር ጠጁን ከመጥመቂያው አጥፍቻለሁ፣ ጠማቂውም በእልልታ አያጠምቅም፣ እልልታቸውም እልልታ አይሆንም። ከሐሴቦን ጩኸት እስከ ኤልያሊና እስከ ያሕፅ ድረስ ድምፃቸውን ሰጥተዋል። ከዞዓር እስከ ሖሮናይምና እስከ ዔግላት ሺሊሺያ ድረስ ይደርሳል። የኔምሬም ውኃ ደግሞ ይደርቃል። በኮረብታው መስገጃ ላይ የሚሰዋውን ለአማልክቱም የሚያጥነውን ከሞዓብ አጠፋለሁ ይላል እግዚአብሔር። ያተረፈው ትርፉ ጠፍቶበታልና፣ ስለዚህ ልቤ ለሞዓብ እንደ እንቢልታ ይጮኻል፣ ልቤም ለቂርሔሬስ ሰዎች እንደ እንቢልታ ይጮኻል። ራስ ሁሉ መላጣ ጢምም ሁሉ የተላጨ ነውና በእጁም ሁሉ ላይ ክትፋት በወገቡም ላይ ማቅ አለና ሞዓብን እንደማይወድድ ዕቃ ሰብሬ አለሁና በሞዓብ ሰገነት ሁሉ ላይ በአደባባዩም ላይ በሁሉም ቦታ ልቅሶ አለ ይላል እግዚአብሔር። እንዴት ተገለበጠ? በእፍረትም የተነሣ ሞዓብ ጀርባውን እንዴት መለሰ ብላችሁ አልቅሱ። ሞዓብም በዙሪያው ላሉት ሁሉ መሳቂያና ድንጋጤ ይሆናል። እግዚአብሔር እንዲህ ይላልና እነሆ እንደ ንስር ይበራል ክንፉንም በሞዓብ ላይ ይዘረጋል። ከተሞቹም ተይዘዋል፣ አምባዎቹም ተወስደዋል። በዚያም ቀን የሞዓብ ኃያላን ልብ ምጥ እንደ ያዛት ሴት ልብ ይሆናል። ሞዓብም በእግዚአብሔር ላይ ኰርቶአልና ሕዝቡ ከመሆን ይጠፋል። በሞዓብ የምትኖር ሆይ ፍርሃትና ጒድጓድ ወጥመድም በአንተ ላይ አለ ይላል እግዚአብሔር። በሞዓብ ላይ የመጎብኘትን ዓመት አመጣበታለሁና ይላል እግዚአብሔር። በፍርሃት የሸሸ በጉድጓድ ውስጥ ይወድቃል፣ ከጉድጓድም የወጣ በወጥመድ ይያዛል። የሸሹ ደክመው ከሐሴቦን ጥላ በታች ቆመዋል። እሳት ከሐሴቦን ነበልባልም ከሲሆን ወጥተዋል። የሞዓብንም ማዕዘን የሴትንም ልጆች አናት በልተዋል። ሞዓብ ሆይ ወዮልህ! የካሞሽ ወገን ጠፍቶአል፣ ወንዶች ልጆችህ ተማርከዋልና ሴቶች ልጆችህም ወደ ምርኮ ሄደዋልና። ነገር ግን በኋለኛው ዘመን የሞዓብን ምርኮ እመልሳለሁ ይላል እግዚአብሔር። የሞዓብ ፍርድ እስከዚህ ድረስ ነው።